ሳይንስና ህብረተሰብ። የሰማችኋቸው በትግራይ ክልል ማዕከላዊ ዞን ደዋ ተንቤን ወረዳ ያሉ አርሶ አደሮችን ነው። አጭደው የከመሩትን የስንዴ ምርት በአምስት በሬዎች ገዛ እየወቁ ነው። ለአጨዳ የተዘጋጀ የስንዴ ማሳም በአቅራቢያቸው ይታያል። የአካባቢው አርሶ አደሮች አዳዲስ የስንዴ ዝርያዎችን መጠቀም ከጀመሩ በኋላ አዝመራ ይይዝላቸው ይዟል። አዳዲሶቹን ዝርያዎች ያገኟቸው ከመቀሌ ዩኒቨርሲቲ ተመራማሪዎች ነው። የምርምሩ ጠንሳሽ ዶክተር ደጀኔ ካሳሁን ይባላሉ። ለማካሮኒና ፓስታ ምርት በሚያገለግለው የዱረም ስንዴ ላይ ምርምር የጀመሩት በ 2003 ዓ ም ነው። ስልሳ የትግራይ ክልል አርሶ አደሮችን በመያዝ የተጀመረው የአዳዲስ ዝርያዎች ሙከራ ዛሬ እስከ ዘጠኝ መቶ ሰዎችን ያቀፈ ሆኗል። ዶክተር ደጀኔ እኛ የምንሰራበት አካባቢ ላይ ተስማሚነታቸው ምን ይመስላል የሚል ማየት ነበር። ሁለተኛ ምርታማነታቸው ምን ይመስላል የሚልም እነዛው አለው። በሶስተኛ ደረጃ የአካባቢው የአየር ንብረት ለውጡ አለ፣ እሱን መቋቋም የሚችሉ አሉ ወይ። የአየር ንብረት ለውጡን ተከትሎ በሽታዎች አሉ፣ እነዛንም የሚቋቋሙ ዝርያዎችን መምረጥ ነበር። ዶክተር ደጀኔና ባልደረቦቻቸው ለምርምር ሥራቸው ከብዝሃ ሕይወት ኢንስቲትዩት የወሰዷቸው ዝርያዎች 477 ነበሩ። የአገሪቱን የብዝሃ ሕይወት ሀብት በተገቢው ሁኔታ በሳይንሳዊ መንገድ ለመጠበቅና ዘለቄታዊ አጠቃቀም እንዲኖር በተቋቋመው በዚህ ኢንስቲትዩት ውስጥ ዝርያዎች በጂን ባንክ ውስጥ እንዲቀመጡ ይደረጋል። ከተቋሙ በተገኘው መረጃ መሠረት እስከ ባለፈው መስከረም ወር ድረስ 72634 የሰብልና ሆርቲካልቸር ዝርያዎች ናሙና በጂን ባንክ ውስጥ ተቀምጠዋል። በተለያዩ ምክንያቶች ጨርሰው እንዳይጠፉ በጂን ባንክ ውስጥ እንዲቀመጡ ከተደረጉት ውስጥ እነ ዶክተር ደጀኔ ለምርምር የወሰዷቸው ነባሬ ስንዴ ዝርያዎች ይገኙበታል። ዶክተር ደጀኔ ሀገር በቀሎቹን ዝርያዎች ለምን ወደ አርሶ አደሮቹ መልሶ መውሰድ እንዳስፈለገና ስለምንነታቸው ያስረዳሉ። እነዚህ እዛ የተቀመጡ ዝርያዎች ከዚህ ቀደም አባቶቻችን ሲያመርቷቸው ነበር፣ በተለያዩ ምክንያቶች ከምርት የወጡ ናቸው። አንደኛው የተሻሻሉ ከውጭ ሀገር የመጡ የስንዴ ዝርያዎች አሉ፣ እነሱ ስለተኳቸው። ሁለተኛው ደግሞ የእነዚህ ተፈላጊነት ይሄን ያህል ገብቶን ገበሬውም ስላላስቀመጣቸውና ስለጠፍቶ ነበር። ስለዚህ እነዚህ ወደዚህ መመለስ ለምን አስፈለገ የሚለው ዛሬ ሀያ ሰላሳ አመት የነበረው የአየር ንብረት እና ዛሬ ያለው የአየር ንብረት በአንድ አይደለም። ዝርያዎች ደግሞ በየጊዜው መሻሻል መታደስ አለባቸው። ለማደሻ የሚያገለግሉ እነዚህ ዝርያዎች ናቸው። እነኚህ የጂም ፑል ተብሎ ነው የሚጠሩት። ብዙ ዘረመሎች አላቸው። የተለያዩ ዘረመል አላቸው። እነ ዶክተር ደጀኔ ከብዛ ህይወት ኢንስቲትዩት ከወሰዷቸው ዝርያዎች መካከል 36ቱን መርጠው በተለያዩ አካባቢዎች ላሉ አርሶ አደሮች አከፋፍለዋል። ነባር ዝርያዎችን ለገበሬዎቹ መልሰው ሲሰጡ እንዲያው ምንም እሴት ሳይጨመርባቸው ሳይሆን ብዙ ስራዎች ተሰርተው እንደሆነ ዶክተር ደጀኔ ይናገራሉ። በሚሰሯቸው ሙከራዎች ዝርያዎችን እንደሚፈትሹና እንደሚያወዳድሩም ይገልጻሉ። በተለያዩ ምክንያቶች ተቀላቅለው የነበሩ ዝርያዎችን ወስደው ወጥ እንዲሆኑ እንደሚያደርጉም ያብራራሉ። እኛ አሁን በዚህ በፊልድ ላይ መፈተሽ ብቻ ሳይሆን በዘረመል ደረጃ ዲኤንኤያቸውን አይተን እጅናቸው ምን ይመስላል፣ የትኛው ዘረመል ነው ለበሽታ መቋቋም፣ የትኛው ዘረመል ነው ለድርቅ መቋቋም፣ የትኛው ዘረመል ነው ለምርታማነት የሚያገለግለው የምለውን የተሻሻሉ ዝርያ ውስጥ የሌሉ እነዚህ ውስጥ ያሉ አሉ። አንደኛው እነዚህ ዝርያን ለነገ ለማሻሻል በጣም ስለሚጠቅሙ ባህሪያቸውን ተንትኖ ማወቅ አስፈላጊ ስለሆነ ትንተናውን ሰርተናል። ሁለተኛ ተሻሽሎ ከሌላ ሀገር የመጡ ዝርያዎች ከቦታ ቦታ ምርታማነታቸው የተለያየ ነው። አንድ ቦታ ላይ ጥሩ ይሆናሉ፣ አንድ ቦታ ላይ ጥሩ አይሆኑም። እኛ በሚሰራበት ክልል ላይ አብዛኞቹ ምርታማነታቸው ይሄን ያህል ነው። ስለዚህ ምርታማነታቸው ከገበሬዎች ጋርም ሄዶ ተቀባይነቱ እስከዚህም ስለሆነ እነኛን መልሰን ብናመጣና ብንሞክሮ ገበሬዎች ቢያዩቸው ብለን እናመጣናቸው ገበሬዎች እንዲመርጧቸው ያደረግን ገበሬዎች በጣም ነው የወደዷቸው። በትግራይ ያሉ አርሶ አደሮች በማሳዎቻቸው ከሞከሯቸው የስንዴ ዝርያዎች መካከል ለወደዱት ለአንደኛው ስያሜ ሰጥተውታል። በስተኋላ ላይ በአገር አቀፍ ደረጃ አገልግሎት ላይ እንዲውል የተመዘገበው ይህ ዝርያ ውሃቢት የሚል ስያሜ አግኝቷል። በትግርኛ ቋንቋ ውሃቢት ሁለት ትርጉም አለው። አንድም ሰጪ አሊያም የሚሰጥ ማለት ሲሆን፣ ሁለተኛው ደግሞ አጥተን የነበረውን መልሰን አገኘን የሚል ትርጓሜ ያዘለ እንደሆነ የደዋ ተንቤን አርሶ አደሮች ይናገራሉ። ዶክተር ደጀኔና ባልደረቦቻቸው ለአርሶ አደሮች ካከፋፈሏቸው ዝርያዎች ውስጥ በሀገር አቀፍ ደረጃ እንዲመዘግብላቸው ጠይቀው የነበሩት ሶስት ዝርያዎችን ነበር። እነዚህ ዝርያዎች የተመረጡት በተለያየ መመዘኛ ተፈትነው ብልጫ በማሳየታቸው እንደሆነ ዶክተር ደጀኔ ይገልጻሉ። መመዘኛዎቹን እንዲዘረዝሯቸዋል። እነኛ ዝርያዎች አንደኛው ምርታማነታቸው ካሉን ዝርያዎች በዚህ እኛ በምንሰራበት በትግራይ ክልል የተሻሉ ሆኖ ስላገኘናቸው ነው። ሁለተኛ፣ ትግራይ ክልል እንደሚታውቀው የዝናብ አጠር አካባቢ ነው። አልፎ አልፎ ቢሆን የድርቅ የሚያጠቃበት ሁኔታ አለና፣ ያንን የመቋቋም ችሎታቸውንም በየጊዜው በምርምር ማዕከላት ላይም በገበሬዎች ማሳ ላይም በተለያዩ ቦታዎች ፈትነናቸው ብልጫ ያሳዩ በመቋቋም ደረጃ ማለት ነው። ሶስተኛ የዋግ በሽታን መቋቋም የሚችሉ ናቸው። አዳዲሶቹ ዝርያዎች ይቋቋሙታል የተባለው የዋግ በሽታ ፈንገስ በሚባሉ ጥቃቅን ተባዮች የሚከሰት ነው። ርጥበት አዘልና ሙቀት ያለው የአየር ጸባይ ለፈንገሱ አመቺ ሁኔታዎች እንደሚፈጥር ዶክተር ደጀኔ ይናገራሉ። በሽታው በስንዴ ላይ ስለሚያደርሰው ጉዳትም ማብራሪያ አላቸው። ሰውን የሚያጠቁ በሽታዎች አሉ፣ የቫይረስ ባክቴሪያ፣ ሌሎች ሌሎችም። እነዛው ሰብሎችን የሚያጠቁ አሉ፣ ከነሱ የሚመጣ ነው። እየተለያየ ተጽዕኖ ያመጣሉ። አንደኛ ቅጠሉን ነው የሚበሉት ቅጠሉ ላይ ነው የሚሰፍሩት። ቅጠሉ ውስጡን በጣም ይበሉትና እህሉ ደግሞ ወይም ስንዴው ምግቡን የሚያዘጋጀው በቅጠሉ ነው። ስለዚህ ምግቡን እንዳያዘጋጅ አንደኛ ያደርጉታል። ፎቶሲንተሲስ የምንለዋለው እሱን ይዘጉታል። ሁለተኛ ለራሱ ለምርታማነት ብሎ ያዘጋጀውን ምግቡን ይሻሙታል፣ ይበላሉ። ሶስተኛ ደግሞ ውሃም ሌሎች ሌሎችም ተጠቅላ ናቸው። እዛ ላይ ፓራሳይት ናቸው በባህሪያቸው። እህሉ የሚያመርተው ማንኛውም ነገር ይበላሉ፣ ምግቡን እንዳያዘጋጅም ያደርጉታል። ብሎ ብሎ በጣም ውሃ እንዳይተላለፍ ይሄ የውሃ መተላለፊያ ቱቦዎች አሉ ሰብል ውስጥ እሱ ሁሉ እንዳይተላለፍ ይዘጉና ሰብሉ ላይ ከፍተኛ ጉዳት ያደርጋሉ። አዳዲሶቹ ዝርያዎች የዋግ በሽታን እንዴት እንደሚቋቋሙ ለተጠየቁት ዶክተር ደጀኔ ተከታዩ ምላሽ ሰጥተዋል። በሽታ መቋቋም በሁለት ይካፈላል። አንደኛው በእንግሊዝኛ አጠራሩ ቨርቲካል ሬዚስታንስ የሚባል ነው። ይሄ ሙሉ በሙሉ መቋቋም መቻል ነው። ሁለተኛው ደግሞ ሆሪዞንታል ሬዚስታንስ የሚባል አለ። በተወሰነ መልኩ የተወሰነ የመጠቃት ባህሪ ያለው ግን አብዛኛውን የበሽታ አይነቶችን መቋቋም የሚችሉ ናቸው። እና እነኚህ ዝርያዎች ይሄ ቨርቲካል ሳይሆን ሆሪዞንታል ሬዚስታንስ የሚባለውን ያላቸው ናቸው። እኛ ደብረ ዘይትም ልክ ነፈመሪያቸዋል እና የተለያየ ሬስ መጡ ሊቋቋሙ የሚችሉ አይነት ዝርያዎች ናቸው። በሀገር አቀፍ ደረጃ እውቅና ያገኙት ሁለቱ የስንዴ ዝርያዎች አሁን በሙከራ ደረጃ ካሉባቸው የትግራይና የአማራ ክልል አካባቢዎች ተሻግረው ወደ ሌሎች ቦታዎች ሲዳረሱ በፓስታና ማካሮኒ ስንዴ ላይ ያለውን እጥረት ይቀርፈዋል ተብሎ ተገምቷል። ኢትዮጵያ ለፓስታና ማካሮኒ ምርት የሚውለውን ዱረም የተባለውን ስንዴ ከውጭ አገር ለማስገባት በዓመት እስከ 4 ሚሊዮን ዶላር እንደምታወጣ ዶክተር ደጀኔ ይናገራሉ። ይህን ለማስቀረትም የእርሳቸውን ጨምሮ በተለያዩ ቦታዎች ላይ ምርምር በመካሄድ ላይ እንዳለ ይገልጻሉ። ምርምር ከሚካሄድባቸው ቦታዎች ውስጥ ባሌ፣ አርሲ፣ ወሎ፣ ጎንደርና ጎጃም እንደሚገኙበት ይጠቅሳሉ። በኢትዮጵያ የዱረም ስንዴ ምርት ዝቅተኛ የሆነባቸውን ምክንያቶች የሚዘረዝሩት ዶክተር ደጀኔ ወደፊት የተሻለ ነገር እንደሚመጣ ተስፋቸውን ያጋራሉ። የፓስታና ማካሮኒ ስንዴ በጣም ብዙ ተለያይነት ያላቸው ብዙ ሀብት ቢኖረንም የምርምራችን እዛ ላይ ብዙም አትኩሮት አልሰጠም ነበር ለረዥም ጊዜ ከአስራ ዘጠኝ ሰማንያዎቹ በፈረንጆች አቆጣጠር ጀምሮ የዳቦ ስንዴ በሀገራችን በከፍተኛ ደረጃ ተዋወቀ እና እነ የማካሮኒያ ፓስታ ስንዴ ከምርታማነት እንዲወጡ አድርጓል። ከቅርብ ጊዜያት በኋላ ደግሞ የማካሮኒና ፓስታን የሚያመርቱ ፋብሪካዎች በጣም እየተበራከቱ በመጡበት ጊዜ ፍላጎት ቅርቦትና አቅርቦት በጣም ተራድቆ ከውጭ ለመምጣት ተገደዋል። የተለያዩ ከዚህ በፊት ሲወሩ የነበሩ ነገሮች አሉ። ስለ እኛ ስንዴ ጥራታቸው የደቀመ ነው የሚባል ነገር ስላለ ፋብሪካዎች ከውጭ የመምጣቱ ነገር ላይ ያዘወትራሉ እና ያንን ለመቀየር የተለያየ ጥረት እየተደረገ ነው ያለው በሀገር አቀፍ ደረጃ። እኛም አንዳንድ ከፋብሪካዎች ጋር እየተነጋገርን ፋብሪካዎች ሀሳባቸውን እንዲቀይሩ እና ከኛ ጋር ከአግባቢዎች ጋር እንዲሰሩ እያደረግ ያለበት ሁኔታ አለና ለወደፊት ያንን መቀየር የሚችል ይመስለኛል። የዛሬው መሰናዷችን የእስካሁኑ ነበር።